የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና የሰሜን ኮሪያው መሪ የኪም ጆንግ ኡን ታሪካዊ የተባለው ጉባኤ ውጤት ከዓለም መንግስታትና መሪዎች የሚቸረው ሙገሳና አድናቆት ቀጥሏል። ሁለቱ መሪዎች ሰላም የማስፈን ዓላማ ያለው አዲስ ግንኙነት ለመመስረት ዛሬ ሲንጋፖር ውስጥ የደረሱበት ስምምነት በተለይ ለሰሜን ኮሪያ ጎረቤቶች፣ ለደቡብ ኮሪያና ጃፓን ልዩ ትርጉም አለው። ጃፓን የትራምፕና የኪምን ስምምነት ለኮሪያ ልሳነ ምድር ብሩህ ተስፋ የሚሰጥ ብለዋለች። ደቡብ ኮሪያም በደስታ ነው የተቀበለችው። የሰሜን ኮሪያ የቅርብ ወዳጅ የምትባለው ቻይናም ሁለቱ መሪዎች በአንድ ጠረጴዛ ተቀምጠው ፊት ለፊት መወያየታቸው በራሱ አዲስ ታሪክ ነው ብላለች። የቻይና ውጭ ጉዳይ ሚኒስትር ዋንግ ይ ዩናይትድ ስቴትስ እና ሰሜን ኮሪያ ከግማሽ ምዕት ዓመት በላይ ተቃራኒና በጠላትነት የሚተያዩ ነበሩ። የሁለቱ ሀገራት መሪዎች ዛሬ በአንድ ላይ መቀመጥ መቻላቸውና በእኩል ደረጃ መወያየታቸው በራሱ ትልቅና በጎ ውጤት ነው። ይህም አዲስ ታሪክ ፈጥሯል። በእርግጥ ቻይና የምትደግፈው ነገር ነው። ምክንያቱም እኛ በትክክል እንዲሆን የምንፈልገውና ከግብ እንዲደርስም ከባድ ጥረት ስናደርግበት የቆየንበት ጉዳይ ነው። የአውሮፓ ህብረት የኪምንና የትራምፕን ስምምነት ወሳኝና አስፈላጊ እርምጃ ብሎታል። የህብረቱ የውጭ ጉዳዮች ኃላፊ ፌዴሪካ ሞጎሮኒ ዛሬ ባወጡት መግለጫ ስምምነቱ ዓለም አቀፉ ማህበረሰብና የተባበሩት መንግስታት የጸጥታው ምክር ቤት እንደሚሉት የኮሪያን ልሳነ ምድር ላንዴና ለመጨረሻ ጊዜ ከኒኩሌር ጦር መሳሪያ ነፃ የማድረጉ ግብ ላይ መድረስ እንደሚቻል ግልጽ ምልክት ነው ብለውታል። የትራምፕና የኪም ታሪካዊ ጉባኤ አርባ ደቂቃ ነበር የወሰደው። በጉባኤው ማጠቃለያም የኮሪያን ልሳነ ምድር ከኒውክሌር ጦር መሳሪያ ሙሉ በሙሉ ነፃ ለማድረግ የተስማሙበትን ሰነድ ፈርመዋል። ባለ አራት ነጥቡ ሰነድ ሰሜን ኮሪያና ና ዩናይትድ ስቴትስ አዲስ ግንኙነት ለመመስረት፣ የተረጋጋና ዘላቂ ሰላም ለማስፈን ቆርጠው መነሳታቸውን እንዲሁም ሰሜንና ደቡብ ኮሪያ ፓን ፓንሙንጆብ ውስጥ ያወጡትን የጋራ መግለጫ ዳግም ማረጋገጣቸውን ያካትታል። ሁለቱ ወገኖች ተጨማሪ ድርድሮችን ለማድረግ መስማማታቸው በሰነዱ ማጠቃለያ ላይ ተጠቅሷል። ሁለቱ መሪዎች የጋራውን የስምምነት ሰነድ ከፈረሙ በኋላ ኪም ተጨማሪ ቃል እንደገቡላቸው ትራምፕ እዚያው ሲንጋፖር ውስጥ ለብቻቸው በሰጡት ጋዜጣዊ መግለጫ ላይ አስታውቀዋል። ሊቀመንበር ኪም ሰሜን ኮሪያ ዋና የሚሳይል ሞተሮች መፈተሻ ስፍራን እያወደመች መሆኑን ነግረውኛል። ይህ በተፈራረምነው ሰነድ ውስጥ የለም። በዚህ ላይ የተስማማ ነው፣ ሰነዱ ከተፈረመ በኋላ ነው። ይህ ትልቅ ነገር ነው። ሚሳይሎችን የሚፈትሹበት ስፍራ በጣም በቅርቡ እንዲወድም ይደረጋል። ኪም እና ትራምፕ አንድ ላይ ተመግበዋል። አብረው ሲንሸራሸሩም ታይተዋል። ኪም ባቀረቡት ጥያቄ የትራምፕ ልዩ መኪና ተከፍቶላቸው ውስጡን ተመልክተዋል። ቻይና በሰጠችው ቦይንግ 747 አውሮፕላን ከፒዮንግያንግ ሲንጋፖር የሄዱት ኪም እንዳሉት የስምምነቱን ሰነድ ከመፈረማቸው በፊት መንግስታቸው፣ ያለፈውን በነበር ትቶ ለማለፍ ወስኗል። ዛሬ ታሪካዊ ውይይት አካሂደናል። ያለፈውንም ወደ ኋላ ለመተው ወስነናል። እናም ታሪካዊ ሰነድ ልንፈርም ነው። ዓለም ከፍ ያለ ለውጥ ያያል። ፕሬዚደንት ትራምፕ ይህ ውይይት እንዲካሄድ በማድረጋቸው ምስጋናዬን ልገልጽላቸው ወዳለሁ። አመሰግናለሁ። ታሪካዊው ጉባኤ ዩናይትድ ስቴትስንና ሰሜን ኮሪያን ከኒውክሌየር ባላንጣነትና የቃላት ጦርነት ወደ ወዳጅነት የሚያሸጋግራቸው ድልድይ ይመስላል። ይሁንና ሰሜን ኮሪያ በገባችው ቃል መሰረት የኒውክሌየር ትጥቋን መፍታት ሳትጀምር ዩናይትድ ስቴትስ እስከዛሬ የጣለችባትን ማዕቀብ እንደማታነሳ አስታውቃለች።